በማዕከላዊ ኢትዮጵያ ክልል በካምባታ ዞን አንጋጫ ወረዳ የሚገኘው የአንጋጫ መጀመሪያ ደረጃ ሆስፒታል ሰራተኞች ስራ የማቆም አድማ በማድረጋቸው የሆስፒታሉ አገልግሎት መቋረጡን ሰራተኞችና የወረዳው ነዋሪዎች ዛሬ ለአሜሪካ ድምፅ አስታውቀዋል። የአሜሪካ ድምፅ ካነጋገራቸው ሰራተኞች ውስጥ በደህንነት ስጋት ስማቸው እንዲጠቀስ ያልፈለጉም አንድ የሆስፒታሉ ሐኪም ሥራ ለማቆም የተገደር ነው ከአቅማችን በላይ በሆነ ምክንያት ነው ስሉ ሁኔታውን አስረድተዋል። መጀመሪያ አካባቢ ላይ ይከፈላል ይባላል፣ ተይዟል፣ ይከፈላል ይባላል ያ ነገር መጨረሻ አካባቢ እንደማይከፍሉ አይነት ነገር ነው ከእነሱ በኩል የሚሰማው እየዋስ ብሎ፣ ደግሞ አሁን በዚህ ሰዓት አሁን እየተባለ ያለው ነገር እንደ ወንጀለኛ ነው ሰው እየተያዘ ያለው ባለሙያ እኮ ወዶ አይደለም። ግን አሁን በዚህ ሰዓት ስራውን ጠልቶ እንደወጣ አይነት ነገር ነው አሁን እየተባለ ያለው እንጂ ባለሙያ በዚህ ላይ ምንም አይነት ጥፋት የለበትም። አቅቶት ነው። በቃ ስላልቻለ ነው። የቤት ኪራይ መክፈል ካልቻለ አንድ ሰው መሰረታዊ ነገር የሚበላ የሚጠጣውን ነገር ካጣ ስንት ባለትዳር ሰው አለ፣ ስንት ደግሞ ከሌላ ሀገር ከሩቅ ሀገር መጥቶ ኑሮ ለማሸነፍ ብሎ የመጣ ሰው አለ። ግን ሁሉ በጣም ተብዶታል። በቃ እኔ እንጃ በዚህ ሰዓት አሁን እዚህ አካባቢ አለ ብዬም አላስብም። ሰው ወደ የፍላጋ ስራ ፍላጋ የወጣም ሊኖር ይችላል። እኚሁ ሐኪም ላለፉት ስድስት ወራት ዶክተሮችን ጨምሮም ሰማንያ ለሚሆኑ ሰራተኞች የትርፍ ጊዜ ስራ ክፍያ ባለመፈጸሙም ካለፈው ጥቅምት 12 ቀን 2017 ዓ ም ጀምሮም ሆስፒታሉ መዘጋቱን ገልጸው አሁንም ገንዘብ እስክከፈለን ድረስ ስራ አቆመናል ሲሉ ለአሜሪካ ድምፅ አስታውቀዋል። መፍትሄ እንዲገኝ ብለን ነው እኛ። ሌላ ምንም ከዚህ ውጭ ከዚህ ተቃራኒ ምንም ያሰብነው ነገር የለም። አንድና አንድ እንዲከፈለን ነው የምንፈልገው። ሆስፒታሉ ልክ እንደተዘጋ በሁለተኛ ቀን የአንድ ወር ዱቲ እንኳን ቢገባ የመስከረሙ እንኳን ቢገባ እንገባለን ብለን ቃል ገብተን ነበር። የአንድ ወሩም እንኳን አላስገቡልንም። በጣም ተቸግረናል። በጣም ተሰቃይተናል። የአንጋጫ ሆስፒታል በአንጋጫ ወረዳናም ከተማ አስተዳደር ለሚገኙ ለ130 ሺህ ህዝብ እንዲሁም ከአጎራባች አካባቢዎች እየመጡ የሚገለገሉትን ጨምሮም በአጠቃላይ 200 ሺህ ለሚደርስ ህዝብ አገልግሎት ሲሰጥ የነበረ ሲሆን በመዘጋቱ መቸገራቸውን አቶ ደረጀ ማሰቦ የተባሉ የአንጋጫ ከተማ ነዋሪ ተናግሯል። የሆስፒታሉ ስራ አስኪያጅ አቶ ተሰማ አበራም ዶክተሮችን ጨምሮም ሰማንያ የሚደርሱም የጤና ባለሙያዎች ከክፍያ መቆራረጥ ጋር በተያያዘ ስራ ማቆማቸውን ለቪኦኤ አረጋግጧል። የስድስት ወር የባለሙያዎች ክፍያ እንዳልተከፈላቸው አምነው ሆስፒታሉ መዘጋት ተገልጋዮች የተንገላቱ መሆናቸውን ማስረድተዋል። በቀኑ ጠዋት ከአስር አዳሪ ጋር ይሄ ትርስ አጠበላቸው ቢከፈል ጥሩ ነው ብለን እየተወያየን የዚህ ወር ግማሽ እንኳን መከፈል አለበት ተባብለን ተማምነን ያኛውን ደግሞ የአራት ወሩን ደግሞ ቀጣዩ ያሉት ሁለት ወሩ አካባቢ ላይም ከየትም ከየትም ተደርጎ እንዲከፈል ይሄ ይከፈላቸው የሚለው መፍታቸው ይከበል የምን ነገር አውርተናል። እሱን አውርተ ጨርሰን ጨርሼ ወደ ተቋሙ ሲመጣ ተቋሙ ተዘግቶ ነው ያየሁት። መንግስት ክፍያውን የመፈጸም ፍላጎት ቢኖረውም ችግሩ ሳይፈታ የቆየው የበጀት እጥረት በመኖሩ እንደሆነ ጠቅሰው ወደ ስራ እንዲመለሱ ጥሪ መደረጉም ተናግሯል። ነገር ግን ስርዓት በሌለው መንገድ የህዝብ መገልገያ ተቋም ዘግተው በጠፉ ባለሙያዎች ላይ በተለይም ከፊት በመሆን ጉዳዩን የሚመሩ አስራ አምስት ባለሙያዎች መለየታቸውን ጠቅሰው ህጋዊ እርምጃ እንዲወሰድባቸው መወሰንን አክለዋል። ብዙ ባለሙያዎች ጋር ደውለን አስተዳዳሪ የዶላር ዶክተሮች ጋር እንደውላለን ችግር የለም ችግሩ፣ እንወያይ ኑ ብሎ አስተዳሪም ደውለዋል። በዛም ደግሞ ሊመለሱ አልቻሉም። አንዳንዱ እንደውም ይሳደባል። ገንዘቡን አስገባ ላይ እንደራደርላል በህይወት ላይ ያው መደራደር አስፈልግ መችል ገንዘቡ ይግባ እንደራደራለን። ገንዘቡን ይበ እን ከየት እንደሚከፈል ደግሞ እናወራለን ተብሎ ብጠይቅም ለማምጣት ትስላልሆኑ እዛ ውስጥ ችግር የሚፈጥሩ ከዚህ በፊትም ደግሞ እዛ በአመራርነት የሰሩ ሰዎች አሉ። ስለዚህ ህዝቡ ዝም ብሎ ነው የሚንከራተተው ማለት ነው። አቅጣጫ ሲዘን እኛ ከዚህ በላይ ወደ ህጋዊ እርምጃ የምንሄድ የሚሉ ነገሮችን ዋና ዋና ቀንዳጆች ቁልፍ ይህንን ዘግቶ የሄዱ ሰዎች ላይ አስደራዊ እርምጃ በላይም ይጋዊ እርምጃ መወሰዳ በምል ተካሰው ብርዴት ያሉ ሰዎች አሉ አሁን አልተያዙም እንጂ። የካምባታ ዞን ጤና መምሪ ኃላፊ ዶክተር ራማቶ አቦ በበኩላቸው ችግሩን ለመፍታት ለሰራተኞቹ ጥሪ ብናቀርብም ሰራተኞችን ማግኘት አልቻልንም ብሏል። የተቋሙን ቁልፍ ይዘው የጠፉ ባለሙያዎች ግን በህግ ይጠየቃሉ ስሉም ተናግሯል። በቅርብ የተፈጠረው ሁለት ሺ አስራ ሰባቱን እየጨረስን አንድ ላይ ከደሞዝ ዲዩቲው ወይ ደግሞ ትርፍ ሰአቱና ደሞዝ አንድ ላይ እንዲከፈል ሌላውን ደግሞ ገንዘብ ስናገኝ እየከፈል መሄድ እንዳለብን ወደ መግባባት ደርሰን በዛ ሁኔታ ውስጥ እያለን ነው አጋጣሚ ሆኖ ይሄ ነገር የተከሰተውና ያው አለመክፈል የመንግስት ችግር ሆኖ ችግሩ ደግሞ የምታወቅ ነው። ያንን ተዘጋጅተን እስኪን እስኪንከፍል ድረስ ትግስት ማጣቱ በጣም የሚያሳዝን ነው። ቢያንስ ደሞዝ ከፍለን ነበረ። ሌሎች በደሞዝ የሚኖር ሰው አለ። ያው የእኛም እኔም ሀኪም ነኝ ባለሙያ በደሞዝ ትግስት አድርጎ ሌላውን እስኪንከፍል ድረስ ከኔም ጋር አትሊስት ፊት ፊትለፊት ላይ አልተወያየንም። ተዘግቶ ነው ያገኘሁት። ከተዘጋም በኋላ ከአንድም ሁለት ጊዜ በማስታወቂያ ጠራን፣ እስኪ እናወያያችሁ ያለውን ነገር እንወቅ ብለን ስንል ባለሙያ ሊቀርብ አልቻለም። ከዛ በኋላ እንግዲህ ያንን አማራጭ ያው የባለሙያ መብት እንዳለ ሆኖ ደግሞ ሕዝብ አገልግሎት ማግኘት ስላለበት ሆስፒታሉን ተቋሙን ዘግታችሁ የወጣችሁትን ተቋም እንክፈት ቁልፍ አምጥተው ብለን ዋና ዋና አካባቢ ያሉ ስራውን ሲያስተባብሩ የነበሩ ሰዎችን በግልም ተደውሎ መግባት ካልፈለጋችሁ ቁልፍ ይሰጠንና እንግዲህ መንግስት ለህዝብ ያቀረበውን መድኃኒት ላቦራቶሪ የአንዳንድ ከእናቶች ማዋላጃ ክፍል ጋር ያለው ኦፕሬሽን ክፍል ጋር ያሉ አገልግሎቶችን አንገብጋቢ ጉዳዮች ስለሆኑ ቀርባችሁ ቁልፎ ያስረክቡ ወይ ክፈቱልን ሲባል ያንንም ለማድረግ ፈቃደኛ ያልሆኑበት ሁኔታ ተፈጠረ። ችግሩ ያልተፈታበት ሁኔታ ነው ያለው። እንግዲህ የነበረን አማራጭ ያው የህዝብ ውክልናም ስላለብን ተቋሙን ከሚመለከታቸው ከህግ አካላት ጋር ሆነን ቁልፎችን ሰብረን ህዝቡ ቃለ ጉባኤ ይዘን ህዝቡ አገልግሎት እንዲያገኝ ማድረግ ግዴታችን ስለነበር ያን አድርገናል። ዶክተር ራማቶ በወረዳው ከሚገኙም ከሌሎች ጤና ጣቢያዎች ባለሙያዎችን በማስመጣት ሕክምና ለመስጠት እየተሞከረ ነው ብሏል። ጉራባች አካባቢ ያሉ ከጤና ጣቢያዎች ጠምጥተን ጊዜያዊ ችግሩን ለመፍታት እየሞከርን ነው ያለ ነው። ምክንያቱም ትልቁ ተጎጂው ህዝብ ነው። ያ የተሰራበት ባለሙያ ያደረገው ነገር መከፈሉ ማይቀር ነው። ዛሬ ግን በቁጥር ትንሽ ቢሆኑም የተወሰኑ ሰራተኞች ሲመለሱ ፖሊስ አስሯቸዋል የሚባል መረጃ ሰምቻለሁ። እና ወደ ስራ ሲገቡ ለምንድን ነው የሚታ ምናልባት እሱ ቅድም እስከ ስምንት ሰዓት ድረስ እኔ እየተደዋወልኩ ምን የመጣ ሰው አለ? ቅዳሜ እንኳን የወለጠ ቅዳሜ እንደዚህ ጠርተን የመጡ ልጆች ማመልከቻ አስገብተው በቃ ይቅርታ አድርጉልን፣ ህዝብ በድለናል ወደ አገልግሎት እንመለስ ብለው ወደ ቤታቸው በሰላም ሄደው ሁለተኛ ቀን ይገባሉ ብለን ስንጠብቅ ሌላው ውጭ የቀረው አካል ደግሞ አይ አይቻልም ከገባንም አንድ ላይ ነው የምንገባ የሚል ዛቻ ማስፈራሪያ አድርሶብናል ብሎ በዛው ቀሩ። ትላንትና እዛው ነበር፣ አንድም ሰው አልመጣም። ዛሬ እስከ ስምንት ሰዓት ድረስ የመጣ ሰውም አልነበረም። ከስራ አስኪያጁም ጋር ከወረዳው መዋቅር ጋር እየተደዋወልን ነበር። አሁን የተመለሰ አካል በፖሊስ የሚሰደድበት ምንም ምክንያት የለም እኮ። የአንጋጫ የመጀመሪያ ደረጃ ሆስፒታል በተመሳሳይ የክፍያ መታወገል ችግር ሰራተኞች በሚወስዱት ሥራ ማቆም አድማ አገልግሎት ሲያቋርጥ ካለፈው ዓመት ጋራም ይኸኛው ለሁለተኛ ጊዜ መሆኑን ሰራተኞችና የሥራ ኃላፊዎች ጠቁመዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም